የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ ጋቢና ቪኦኤ ስርጭቱን ጀምረ። ተረኛው አስተናጋጅ ሀብታሙ ስዩም ነኝ። ጋቢና ቪኦኤ በምዕራብ ኦሮሚያ የተለያዩ ከተሞች የሞባይል ዳታ ገመድ አልባ የኢንተርኔት አገልግሎት ወይም ዋይፋይና መደበኛ የስልክ አገልግሎት በከፊል መቋረጡን ነዋሪዎችን የቀጠናው ኃላፊዎች ገልጸዋል። ኢትዮ ቴሌኮም በጉዳዩ ላይ መግለጫ እንደሚሰጥ አስታውቀዋል። ጽዮን ግርማ ዝርዝር አላት። በምዕራብ ኦሮሚያ የተለያዩ ከተሞች የስልክ ኢንተርኔትና የገመድ አልባው ኢንተርኔት አገልግሎት እንዲሁም በምዕራብ ወለጋ፣ ቄለም ወለጋ፣ ሆሮ ጉድሮ ወለጋና በምስራቅ ወለጋ ሙሉ በሙሉ እና በከፊል የስልክ አገልግሎት መቋረጡን ነዋሪዎች ለአሜሪካ ድምጽ ገልጸዋል። ስራት ያለባ ግንጭ ከተማ ነው የምኖረውም ፊታደያ ናባላለ ግንጭ ከተማ ነቀምቴ ነቀምቴ ከተማ ነ ኢንተርኔት አገልግሎት አለ? የለም። አሁን ከመቼ ጀምሮ ነው የተቋረጠው? ከሐሙስ እኮ ነው የተቋረጠ። ከሐሙስ ጀምሮ የስልክ ነው የተቋረጠው። ዳታ ዳታ ፌስቡክ ኢንተርኔት ምናምን የለም አሁን ባኝ የስልካችሁ ኢንተርኔት ዳታው የለውም። ኢንተርኔት አገልግሎት አይሰጥም። አይሰጥም ዋይፋይስ ነው ነቀምቴ ውስጥ ህዝቡ ሰላም ነው። ያው እንግዲህ ያው ኮማንድ ፖስት ሲባል በወታደር ስለሚተዳደር አስቸጋሪ ሁኔታ ነው ያለ ነው። ስለዚህ በተለይ የኢንተርኔት አገልግሎቱ ለምን እንደ የተቋረጠው ሁኔታ ምንም አይታወቅም። ምስጢር ነው ያው እስካሁን፣ እንደዚህ ነው ይሄ ነው የሚባል የለም። ወደ ደንቢ ዶሎ ወደ ግንቢ ምናምን ወድ፣ ነው ምዕራብ ወለጋ እና ቄለም ወለጋ ደግሞ ጭራሽ ስልክም እራሱ የለም። ሌላው ስሙን መጥቀስ ያልፈለገ የአምቦ ከተማ ነዋሪ በበኩሉ የኢንተርኔት ብሮባንድ አገልግሎት ተቋርጦ ነበር፣ ማለትም የተቋረጠው የሚጀምረው ከአርብ ዕለት ረፋድ ጀምሮ እስከ ሰኞ ዕለት ማታ አካባቢ ነው የመጣው። ለተከታታይ ለሶስት ቀን የጠፋ ማለት ነው በአምቦ ከተማ እንዲሁም በሌሎች ክፍለ ከተሞች እና በኢንተርኔቱ መቋረጥ ደግሞ በኢንተርኔት ዙሪያ በኢንተርኔት ስራ ላይ ለሚተዳደሩ ሰዎች ደግሞ ከፍተኛ ተጽዕኖ ፈርጥቆብን ነው የነበረው እና አሁን ላይ ያው የዕለት ስራችንም እሱ ነው እና እንደዛም ተቋርጦ ነበረ ከትናንት ከሰኞ ዕለት ማታ ከባቢ ነው የመጣው። ሲቀጥል ደግሞ የኢንተርኔት የሞባይል ዳታም እንደዚህ ተቋርጧል። ምክንያቱም ምንም ያወቅነው ነገር የለም እስካሁን እና ምላሹን የሚሰጠንም አካል የለም። ኢትዮ ቴሌኮምም ብንደውል አገልግሎቱ እየሰራ መሆኑ ነው እንጂ ባለሙያ ልኮልንም ምንም ሊያስተካክልልን አልቻለም። እና አሁን በራሳቸው ሰዓት ነው የለቀቁልን እና እንደዛው አሁን አምቦ ከተማ ላይ ያለው ጉዳይ እና የኢንተርኔት የሞባይል ዳታም እየሰራ አይደለም እስካሁን ድረስ ማለት ነው። በተመሳሳይ ስሙ እንዳይገለጽ የጠየቀ ነዋሪ ደግሞ ከሐሙስ ጀምሮ እስካሁን ዳታ የለም፣ ኢንተርኔት የለም ሆን ሊነቀምት ብቻ ነው አሁን እስከ ነቀምት ያለ በሞባይል ማገናኘት ይችላለ። አለበለዚያ ማገናኘት እንደማይቻል ነው። ቄለም ወለጋ፣ ምዕራብ ወለጋ እና ሁሉም ያሉት ወለጋ ወለጋም ጨምሮ ኢንተርኔትም ሞባይልም የለም። ለነጋዴዎች አሁን ለምሳሌ ለሱ ነው የሚጠቀሙ የሚጠቀሙት በዋይፋይ ነው ንግዳቸው የሚካሄደው። አሁን በቴክኖሎጂ ስለሆነ በዛ ነው የሚለዋወጡት። ያ ሁሉ ቆሜ ማለት እኮ የሀገሪቱ ገቢ ቀነሴ ማለት ነው መንግስት ራሱ በዚህ ላይ ማሰብ ይገባል። መንግስት ለመንግስት ራሱ ማየት ይገባል። ለህዝቡ ደግሞ ይህንን ኮኔክሽን መልቀቅ አለበት። ችግር ካለ ህዝቡ ማሳመን ነው እንጂ ኮኔክሽን ቆርጦ ምንም ማደረግ አይቻልም። የኢትዮ ቴሌኮም የምዕራብ ክልል ስራ አስኪያጅ አቶ ሙላቱ ጉደታ በበኩላቸው ማሊ ፈከበደ እንዴ ነት አካሬጅኔቱነት ከነጀን ነው ወጪ ኦፐሬሽን ፓርቲ ዳ ለምን እንደተቋረጠ አናውቅም። ከእኛ ይልቅ የዋና መስሪያ ቤቱን ሰዎች ብትጠይቁ የተሻለ ይሆናል። እንደ ክልል ግን የስልክ አገልግሎትም ሆነ የኢንተርኔት አገልግሎት እንደሌለ እኛም አውቀናል። ነገር ግን እስካሁን የተሰጠን ምላሽ የለም። የማዕከላዊ ምዕራብ ተወካዩ አቶ ተስፋዬ ለገሰ ደግሞ የሚያውቁት ነገር እንደሌለ ተናግረዋል። ለምን እንደተቋረጠ እስካሁን የታወቀ ነገር የለም። ብልሽት የገጠመው መሳሪያም የለም። የጠየቅነው ሰው የለም። የምናውቀውም ነገር የለም። የኢትዮ ቴሌኮም ዋና ስራ አስፈጻሚ ጽህፈት ቤት የኮሚኒኬሽን ጉዳዮች ኃላፊ ወይዘሮ ጨረር አክሊሉ ስለ መቆራረጡ ከአሜሪካ ድምፅ ተጠይቀው በጉዳዩ ላይ ቃለ ምልልስ መስጠት እንደማይችሉ በመግለጽ ነገር ግን ተቋሙ በቅርቡ ጋዜጣዊ መግለጫ እንደሚሰጥ ጠቁመዋል። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። በመቀጠል የጋቢና ሕግና ፍትህ መሰናዶ ይደመጣል። ለበርካታ የፖለቲካና ሕሊና እስረኞች ጠበቃ የነበሩ ሰዎችን ታሪክ ማስደመጥ መጀመራችን ይታወሳል። ከዚህ ቀደም የጠበቃ መሐመኮንንን የሥራ ዘመን ቃኝተናል። ዛሬ ደግሞ ስለ ጠበቃ ወንድሙ ኢብሳ እንነግራችኋለን። በርካታ የፖለቲካና ሕሊና እስረኞች ይቀርቡባቸው በነበሩት የፌዴራል ከፍተኛ ፍርድ ቤት የልደታ አራተኛና 19ኛ ምድብ ችሎቶች ቤተኛ የሆነ ጎልማሳ አለ። ጠበቃ ይቀጥሩበት ገንዘብ የሌላቸው እስረኞች በአይናቸው የሚፈልጉት ገንዘብ የላቸውም ብለው ሳይሸሽ ከጎናቸው የሚቆም አይነት ሰው ነው። ይህ ሰው ወንድሞ ኢብሳ ይባላል። ጥብቅና የሚቆምላቸውን ሰዎች ሕመም ያውቀዋል። ከ1977 እስከ ጥቅምት 1983 ባረሴ ክፍለ ሀገር የዶግዳ ወረዳ አቡራ ከተማ ከንቲባ ሆኖ ይሠራ ነበረ። አንድ አዛውንትን በግፍ የገደሉ የከተማዋ የጸጥታ ኃይሎች ለፍርድ እንዲቀርቡ አምርሮ በመሟገቱ ለቅጣት ተመርጠዋል። ኮሚሳሪያት ውስጥ ቡና እየጠጣን ነበር። ወደ ሻፓ አንደኛ ጻፊ ስነት ጉጣውጥታ እጅ ወደ ላይ አሉኝ። እጄን ወደ ላይ አልልም አልኳቸው። እሺ ቀጥ ብለ ወደ ጭላሎ አውራጃ ፖሊስ ጣቢያ ሄዳሉኝ። ረት ወታደሮች አጅበኝ ጭላሎ ወሰዱኝ። ከጥቅምት አስር እስከ መጋቢት አስር አስራ ዘጠኝ ሰማንያ ሦስት ወንድሙ በማዕከላዊ ውስጥ እስረኛ ነበረ። ዱላውን ስቅይቱን በዚያ እንዳይ የሚናገራል። ደርግን ኢህአዴግ ሲተካ ወንድሙ በመደበኛ የፖለቲካ ፉክክር ውስጥ ገብቶ የፓርላማ ወንበር እስከ ማሸነፍ ችሎ ነበረ። በ2002 ዓ ም ኢህአዴግ ከ99 በመቶ በላይ የፓርላማ ወንበሮችን ማሸነፉን ማወጁን ተከትሎ ወንድሙ የፓርላማ ዘመኑ አከተመ። ድምፁን ሊያሰማበት የሚችልበት በየጊዜው እየጨመረ የመጣውን የመብት ረገጣ ሊሟገት የሚችልበት መስክ ማሰስ ያዘ። ከፓርላማ ሰዓቱ ቀንሶ ሲያጠናው የከረመውን የህግ ትምህርት በዚያ ሊጠቀምበት ወስነዋል። በኢትዮጵያ ህገ መንግሥት ላይ የተቀመጡትንና ና የገረቷን ህጎች እነሱን እየጠቀስኩ ኢህአዴግን ከፓርላማ በበለጠ በፍርድ ቤት በአደባባይ ለመሟገጥ ያመቸኛል ብዬ ነው። ሁለት ሺ ስድስት ኢህአዴግ ለከፍል ገደብን በሌለ ሁኔታ በተለይ ኦሮሞና አማራ ላይ ጭካኔ ያበዛ። ሁለት ሺ ስድስት በርካታ የኦሮሞ ብሔራዊ ኮንግሬስ አባሎች ታሰሩብን። ለነሱ ጥብቅና እንድንቆም እኔና በጀኔ ጣፋ ደስታ ድንቃ የምንባል መጠነኛ ጀሚር ተከፍሎ ሁለት ሺ ስድስት ጥብቅና ጀመርን። ሁለት ሺ ስድስት ጀምረኝ ጥብቅናውን እንዲህ እየሰራን እያለን በፓርቲ ማለት ነው። የመጀመሪያ በኢትዮጵያ ውስጥም ፓርቲ ጥብቅናዎቹን መጀመሩ ይሄ ነው እና ሁለት ሺ ስምንት ጓደኞችን ታሰሩ። ሁለቱም ጠበቆች እኔ ጋር ያሰሩት የኦሮሞ ፌዴራል ኮንግሬስ ከግማሽ በላይ ወደ ሰባት የሚሆን ስራ አስፈጻሚዎች ታሰሩ። እኔ ብቻ ቀረሁኝ። እነዚህ ነገሮች እልህ ውስጥ ጨመሩኝ። ከጠላት ጋር እየተናነቁ ለአገር ለህዝብ ለህዝብ ከፍታ የሚታገል ሰው ይጠርቃል የሚል እምነት ነው ያለኝ ሃይማኖቱን ይህንን ነው የሚያስተምረውና ና ራሰ ወሰንኩ። በቃ ከነይ ጨካኝ ገዢዎች ጋር እየተናነኩ ቢታሰር አይደለም ቢሞት እጨርቃለሁ በሚል ጥናት ሁለት ሺህ ስምንት ጓደኞች ከታሰሩ በኋላ ለነ በቀለ ገርባና ለሌሎችም ጥብቅና እንዲቆም ዶክተር መረራ አልታሰሩም፣ አሁንም ቀጥላሉ። ብቻዬን ቀጠል። በተወሰኑ ሰዎች ጥብቅና በመቆም የተጀመረው የወንድሙ የአጋርነት ዘመን ወደ ሌላ ምዕራፍ መሻገር ጀመረ ስራው ከብሔርም ከጎሳም ያለፈ እንደሆነ የሚያስገነዝብ እውነታ ጋር ተዋወቀ። በጣም በርካታ የአማራ ልጆች፣ ኦሮሞ ልጆች። እኔ ኦሮሞ ፌዴራስ ኮንግሬሽን ሲሄድ ስብር ቁጥር የሌለው ከእስር ቤት የሚወጣው ሁሉ የአማራ ኦሮሞ ነው በአብዛኛው። በእርግጥ ሱማሌም አለ፣ ትግራይም አለ፣ ሌሎችን ቢኖሩ በአብዛኛው እነሱ ናቸው እና ኦሮሞ ፌዴራሊስት ኮንግሬስ ጋር ተነጋግሬ ሲወጣ ሌሎች ኦሮሞ ልጆችም እኛም እኮ ፓርቲ ደጋፊዎችን ባለን ኦሮሞዎች ነን ጥብቅና አገልግለናሉ። የአማራ ልጆችም ደግሞ በተመሳሳይ አልኝ። በእውነቱ ማዕከላዊ ውስጥ የነበሩ እነብርቀል ነገር ባር ቢሆኑ በቃ ወንድሙ ከኦሮሞ አማራ የሚባል ነገር የለም። ማዕከላዊ ውስጥ ሁላችንም እኩል ነው የምንቀጠቀጠው። ና ከቻልክና ከደፈርክ እነሱንም ብትረዳ አልኝ። በእነዚህ ተነሳስቼ የአማራ ልጆች ወደ መቶ ሀያ አካባቢ ናቸው የትግራይ ልጆች አስራ ሁለት አሉ። አምስት ሳንቲም አልተቀበልኩም። ዲክሌር አረኩ ምንድነው በማዕከላዊ እንጂ የትኛውም ኢትዮጵያዊ ሃይማኖት ምንም ይሁን የፖለቲካ ፓርቲ ምንም ይሁን ዘሪ ምንም ይሁን በሚቻለኝ ሁሉ አገለግላቸዋለ። ወንድሙ ይብሳ አሁን ባለቅጽል ስም ሆኗል። ዘርና ብሔር ማንነት ሳይለይ መሟገቱን ያዩ ስለ ሁሉም የሚል ስም ሰጥተውታል። ስለ ሁሉም መቆም ግን አደጋን አደጋን መሳብ ጀምረ አሁን ሁለት መቶ አምሳ ሰው ስደርስ አንድ ዳኛ አስራ ጠነኛው ወንጀል ችሎት አለው ስማቸውን አልጠራም። ከዚህ በኋላ አንተ ለሽብርተኛ ሁሉ ጠበቃ መሆነ ትችልም አንድ ጠበቃ የተወሰነ ደንበኛ ነው የሚይዘው የምል ክርክር አንስቶ፣ አጋጣሚ ያን ቀን ሰባ ሰባት በቁጥሩ ሰባ ሰባት በክሱም ሰባ ሰባት የሚባሉ የአማራና የትግራይ ልጆች ናቸው። በዚህ በግንቦት ሰባት በቲዲ ምናምን የተከሰሱ ሰዎች ነበሩ።

ዛሬ በጋቢና ሴቶች ላይ እንግዲህ ቢታንያ ሉሉ እንግዳችን ሆናለች። በመቀጠል የሚሰማው መሰናዶ ነው። ቢታንያ የወጣቶች ለሀገራት ችግሮች የመፍትሄ አካል መሆን ይችላሉ ብላ ታስባለች። በዩኒቨርሲቲ ውስጥ የመሰረተችው የወጣቶች ህብረት ለአመራርና ለልማት ያልዳ የተሰኘ ድርጅት የወጣቶቹን አህጉራዊ ትስስር ከመጨመር አልፎ እንደ ኢሮፓያን አቆጣጠር በ2015 በአፍሪካ ህብረት የ50 ዓመት አጀንዳ ላይ ተሳታፊ በመሆን የፖሊሲ ቀረጻ ስራም ላይ ተሳታፊ እንዲሆን ችሏል። ኤደን ገረመው ከብሪታንያ ጋር ቆይታ አድርጋለች። በመቀጠል ይሰማል። ለአፍሪካ ችግር መፍትሄ ማመንጨት የሚችሉትና ውሳኔው ላይ መሳተፍ የሚገባቸው የአፍሪካ ወጣቶች ናቸው ትላለች ቢታንያ ሉሉ የመጀመሪያ ዲግሪያን በኤሌክትሪክ ካል ና በኮምፒውተር ምህንድስና ሁለተኛ ዲግሪያን ደግሞ በአፍሪካ የሰውና የልማት ኃይል ላይ አድርጋለች። የሁለተኛ ደረጃ ተማሪ በነበረችበት ወቅት የተሳተፈችበት ሞዴል ዩኤን የተሰኘ በተባበሩት መንግስታት ድርጅት የሚደገፍ የትምህርት ቤት ክበብ ነገሮችን የሚታይበትን መንገድ እንደቀየረላት የምትናገረው ቢታንያ ከዚህ በመነሳት አዲስ አበባ ዩኒቨርሲቲ በምትገባበት ወቅት ወጣቶች ሕዝብ ፊት ቆመው ንግግር ማድረግን፣ የፕሮጀክት እቅዶችን መጻፍን፣ በበጎ ፈቃደኝነት የመሳተፍን የመሳሰሉ ክህሎቶችን ማዳበር እንዳለባቸው በማሰብ ለወጣቶች ህብረት ለአመራር እና ልማት ወይም ያልዳን መሰረተች። የወጣቶች ህብረት ለአመራር ለአመራርና ለልማት ወይም ያልዳ የተሰኘ የዩኒቨርሲቲ ክበብ መሰረተች። አቶ ዩኒቨርሲቲ በጣም ቻሌንጅ ዩኒቨርሲቲ ነው። ያ ትምህርቱን በራሱ ይከብዳል እና ወጣቶች በጣም የሚጠፉበት ቦታ ቢያሴሽን በምንም እዛሚ ከሚያዙ በትምህርታቸው ጎን ለጎን እና ባሻገር መሪ ሆነው የሚወጡበትን ፕላትፎርም በኢትዮጵያ እናመጣውን ብለን የመጀመሪያውን ምሳቤ ያፈል ነው ማለት ነው። እና እያልጋ የሚባል ኢኒሽቲቭ ሀርቫርድ ዩኒቨርሲቲ ነበር የተቋቋመው መጀመሪያ ሁለት ሺህ አራት ላይ እና ኢትዮጵያን ቅርንጫፍ በአዲስ ዩኒቨርሲቲ ስር እኔ ሁለተኛ ተማሪ ያለህን አቋቋምኩኝ። መጀመሪያ ምንም ችግሮች አሉ ምን ምን መቅረፍ አለብን፣ ከትምህርት ባሻገር ዩኒቨርሲቲ ሰው መሪ ሆኖ የሚወጣበት ቦታ እንደሆን ስላመንበት፣ ምን ምን ፕሮግራሞች ብናዘጋጅ ነው ይህንን ማሳካት ምንችለው በሚል አባል ሆነ የገቡትን የተለያዩ የመሪነት የሊደርሽፕ ትሬኒንግ ፐብሊክ ስቴቲንግ ትሬኒንግ ከኛ የሚጠበቀው ምንድነው የሚለው ብሬንስቶር የሚደረግበት ፕላትፎርም ለማስጣት ተችሏል። እና ይሄ ደግሞ ምን ያስደርጋል፣ የወጣቶችን ዝም ብሎ ተምሮ ተመርቆ ስራ መያዝ ብቻ ሳይሆን ከኛ ብዙ እንደሚጠበቅ እና አገራችን አልፈን አህጉራችንን አፍሪካን እንዴት መለወጥ እንደምንችል የሚያደርግ ፕላትፎርም ነው። ዳለ ልቀው ነው የሚገኝበት ና እሱ ነው በደንብ የጀመርኩት የወጣቶችን የማብቃትና የማነቃቃት ኢኒሽቲቭን በደንብ የተወጣሁት እሱ ላይ ነው። የአፍሪካ ህብረት አባል ሀገራት የአህጉሪቱን የልማት አጀንዳ ሁለት ሺ ስልሳ ሶስት ሲያዘጋጁም የአልደ አባላት ወጣቶች በፖሊሲ ቀረጻው ላይ እንዲሳተፉ አስቀድመው ጥያቄ በማቅረብ በአህጉሪቱ ጥያቄዎች ላይ መፍትሄ ለማምጣት የሚያስችላቸው ፖሊሲ ቀረጻ ላይ ተሳትፈዋል እና ከዩኒቨርሲቲ ሌቭል ከሚሰጡትን በተጨማሪ የአህጉራዊ ፖሊሲዎች ሲቀረጹ የወጣቶች ድምጽ በግድ መግባት እንዳለ ያለበት በሁለት ሺህ አስራ ሶስት አፍሪካ ህብረት የተቋቋመ በታንሳኛ መቴንሲ አካበ ዩኒቨርሲቲ ክለብን ብንሆን ከአፍሪካ ህብረታ ፓርትነር በማድረግ አጀንዳ ሰሚሴት ይኝል እና እሱ ሲወጣ ወጣቶች በደንብ አልተካተቱም የሚል ክፍተት ስላየን ከሰላሳ ስምንት አፍሪካ ሀገራ ሶስት መቶ ወጣቶችን አሰባስበን ፖሊሲውን ሊዙ እንዲያደርጉት ያደረግንበት ሁኔታ ነበረ የዓለም አቀፍ የወጣቶች ማህበር ስለሆነ ያው ኢንተርናሽናል ፕሮጀክት ለማድረግ ብዙ አልከበደንም። ቢታንያ ወጣቶች ተወዳዳሪ እንዲሆኑ የትምህርት ስርዓቱ ላይ በደንብ መታሰብ አለበትም ትላለች። የኢትዮጵያ ወጣቶች ከአፍሪካ ወጣቶች ጋር የሚያመሳስላቸው ተመሳሳይ ችግሮችን ፊት ማድረጋቸው ነው። ስራ አጥነት የአህጉራዊ ችግር ነው። የወጣቶችን ቦታ ለመስጠት የውሳኔ ጠረጴዛዎች ላይ ቦታ ለመስጠት ተመሳሳይ ችግር ነው። ነገር ግን ችግሮቹን ጠጋበት ወይ የኢትዮጵያ ወጣት እና የተለያዩ አፍሪካ ሀገራት ወጣቶች ይለያል። ገር ለወጥ ለማውጣት በፖለቲካ ኢንቮልቭ መደረግ አለበት እያ አላስብም። በተለያዩ ሲቪል ፕላትፎርሞች ላይ የእውነትም ሀገር መለወጥ ይቻላል የሚለው ነገር በደንብ ሰርጾ አልገባም። ከበቃ ትምህርት ተምሮ መመረቅን እንጂ ሀገርን የመቀየር እያታጣን ያለው እና የማስበው ከወጣቱም በፊት ከልጆች ጀምሮ መሰራት አለበት ጊዜ ነው ማስበው ወጣቱ ኦፍኮርስ ብዙ ብዙ የተሟላ ነገር አይደለም። ከመንግስትም ላይ ክፍተት አለ። አሁን እየተሻሻሉ ነው፣ እንደውም በጣም የተሻሻሉ ያሉ ነገሮች አሉ። ወጣቶችን የማብቃት እና የአመራር ቦታዎችን የመስጠት ሴቶችንም ወደ አመራር ቦታዎችን የማስገባት ሁኔታ እየተካሄደ ነው ያለ እና አሁን ጥሩ ጊዜ ነው። አሁን ባለ ሁኔታ ፎርማል የሆነው የስራ ሴክተር ሁሉንም የተማረ ሰው ይወስዳል። ስለዚህ የስራ አጥነት ችግር አለ። ስለዚህ በስራ አጥነት ምክንያት ተስፋ የመቁረጥ ብዙ የተለያዩ ችግሮች አሉ ወጣቶችን የሚያጋጥማቸው። ይህንም ደግሞ ያው የተለያዩ የግልም ሆነ የመንግስት አካላት እንደራሳቸው ራሳቸው ኢንሼቲቭ ወስደው በደንብ ወጣቶችን የማብቃት ደረጃ መሰራት አለበት። ከመደበኛ ትምህርት ውጭ ሌሎች ክህሎቶችን አዳብረው እንዲወጡ እየተደረገ አይደለም ያለው። ስለዚህ ዋናው ችግር እሱ ነው ብዬ የማስበው። ከስር ጀምሮ ከመደበኛ ትምህርት ጎን ለጎን የተለያዩ ክህሎቶችን እያነጹ ወጣቶችን ማብቃት ከተቻለ ወጣቶች የራሳቸው ስራ ፈጣሪ ይሆናሉ፣ የራሳቸው መፍትሄ አምጪ ይሆናሉ። ከዛ ደግሞ ከፕሮፌሽናሎች ጋር አብረው ሆኖ እምቅ ሃይላቸውን ተጠቅሞ ሀገራቸውንም አህጉራቸውንም መቀየር ይችላሉ። የኢትዮጵያ ወጣቶች ከሌሎች የአፍሪካ አቻዎቻቸው ጋር ተወዳዳሪ ሆነው እንዲወጡ ራሳቸውን በበጎ ፍቃድ አገልግሎትና ከመደበኛ ትምህርት ውጪ በሆኑ ክህሎቶች ማነጽ እንዳለባቸው ታሳስባለች። ብሪታንያ ወጣቶችን ከማብቃት ጎን ለጎን የሴቶች እኩልነት ላይ ሰፊ ተሳትፎም ታደርጋለች። በዚህ ዙሪያ በሌላ ጊዜ ይዣት መመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አይደን ገረመው፣ ዋሽንግተን ዲሲ። በከፍተኛ የትምህርት ተቋማት ውስጥ የነበረውን አለመረጋጋት ለመቅረፍ የተለያዩ እርምጃዎችን መውሰዱን የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቀዋል። ሙክታር ጀማል ዝርዝር አለሁ። በኢትዮጵያ የከፍተኛ ትምህርት ተቋማት ውስጥ ተከስቶ የነበረውን አለመረጋጋት ወደ ቦታውን ለመመለስ መንግስት የጸጥታ ጉዳዮችን ለማረጋጋት እየሰራ መሆኑን የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር አስታውቋል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስተርና የፌዴራል ፖሊስ በቅርብ በጋራ ለሀገር ውስጥ መገናኛ ብዙኃን በሰጡት መግለጫ ሁከቶች በተቀሰቀሱባቸው ሀያ ሁለት ዩኒቨርሲቲዎች ጨምሮ በአጠቃላይ አርባ ዩኒቨርሲቲዎች የፌዴራል ፖሊስ ጸጥታውን እንዲቆጣጠር መወሰኑንና ፖሊሶች መሰማራታቸውን አስታውቋል። በዚሁ ሂደት የከፍተኛ ትምህርት ተቋማት የጸጥታ ሁኔታ እየተረጋጋ መምጣቱንና ተማሪዎች ወደ መማር ማስተማር ሂደት እንዲገቡ እየተሰራ መሆኑን የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ቃል አቀባይ አቶ ደቻሳ ጉርሙ ለቪኦኤ ተናግረዋል። አቶ ደቻሳ እንደተናገሩት በተለያዩ የከፍተኛ ትምህርት ተቋማት ለአለመረጋጋት ምክንያት ሆነዋል ወይንም እጃቸው አለበት በተባሉ ሰዎች ላይ እርምጃ እንደተወሰደም ተናግረዋል። አሁን ወደ ቶሎ ያልሰከኑና ወደ ሰላማዊ መማር ማስተማር በሚፈለገው መጠን የሚፈለገው መጠን መመለስ ያልቻሉ ጥቂት ዩኒቨርሲቲዎችን ለይተን ኮሚቴ አቋቁመን የሚመለከታቸው አካላት በተለይ ሁለቱ ክልል አመራር አካላትንም፣ እንደገና የሕዝብ ተወካዮች ምክር ቤት ቋሚ ኮሚቴ፣ የዚህ ደስተኛ ዘርፍ ቋሚ ኮሚቴ እና ከእኛ ተቋም ከፍተኛ አመራሮች በተሳተፉበት ሁኔታ እነሚን አካላት ማወያየት እና ችግሮችን ለመፍታት በተለይ ገበላይ ግት ለማስከበር በጣም ብዙ ስራዎች ጨርሶ አሁን ያው ሰሞኑን እየተሰማ እንዳለው እርምጃ እየተወሰደ ነው ያለው። እያነሳን ያለ ነው እርምጃ በሶስት አካላት ላይ ነው የተባለው የተማሪዎች መምህራን እና የአስተዳደር ሰራተኛ። በአጠቃላይ እስቲ በቁጥር ስናሰላቸው እስካሁን ባሉት መረጃ የሶስቱንም ሊያንሱልን ይችላሉ። የሶስቱንም ተማሪዎች ወደ ሰባ ተማሪዎች ናቸው እንዲባረሩ የተባለው አምስት መቶ ምናምን የሚሆኑ ደግሞ በማሰኛ የታለፉ አሉ። ስድስት መቶ ሰባ አራት ነው የተማሪዎች፣ የመምህራን ሰላሳ ሁለት ነው። ሌሎች የአስተዳደር አካላት ሁለት መቶ ሀምሳ ስድስት ነው። ሁን ባለ ሪፖርት በመጣራት ሂደት ያለ ደግሞ መቶ ሀምሳ አራት ከመምህራንም ከተማሪዎችም አሉ። በመጣራት ሂደት ላይ ያለ ማለት ነው እና እነኛ አሁን ሁሉም ዩኒቨርሲቲዎች አንዳንዱም በሴኔት አንዳንዱም በ በቦርድ አንዳንዱም ደግሞ በሲቪል ሰርቪስ ሕግ መሰረት በእርቅን የሚወሰዱ እርምጃዎች ስለሆኑ እነኚህ ነገሮች ተጣቶ ሲደርሱም የተጠቃለለ ሪፖርት እንጠፋቸዋለን። አሁን ግን ያሉት ነገሮች እነኚህ ናቸው። ሰላማዊ ወመር ማስተማርን ለማስቀጠል በጣም የተጠናከረ ስራ እየሰራ ነው ስታል ፖሊስን ብዙ አብዙ የክልል የጸጥታ አካላትን በትብብር ማለት ነው። ከተሞቹ ሰላም ሲሆኑ ነው ልጆቹ ሰላም የሚሆኑት። ዩኒቨርስቲዎቹም ሰላም ሲያገኙ ነው ከተሞቹ ሰላም የሚሆኑት እና እነኚህን ነገሮች በቅንጅት እየሰራን ነው ከደረጋ ዩኒቨርሲቲ ውጭ ሌሎች ዩኒቨርሲቲዎች ሚመስል ሚባ የተማሪዎች ቁጥር መንጠፋጠፍ ቢኖርም ወይ ደግሞ አንዳንድ ካምፓሶቻቸው ላይ የሆዘጌት ሁኔታ ቢኖርም ሁሉም ትምህርት ጀምረዋል። ሰላማዊ የመማር ማስተማሩ ለማስቀጠል ጥረት እያደረግን ነው። ወደ ሀያ ሁለት ዩኒቨርሲቲዎች ናቸው ችግሮች ተቀሰቀሱበት የተባለው። ከዛ ውስጥ ድሬዳዋ ዩኒቨርሲቲ ሙሉ በሙሉ ዘግቷል ስንል ሀያ አንዶቹ ምን አይነት የመማር ማስተማር ሂደት ላይ ነው ያሉት? ከዛ ውስጥ ከሀያ አንዶቹ አንድም ሁለትም ሙሉ በሙሉ ወደ ትምህርት ገብቷል ማለት ይቻላል። ሙሉ በሙሉ ወደ ትምህርት ገቡዋል። የተማሪ ቁጥር ይንጠባጠብባቸው እንጂ አሁን ለምሳሌ ጎንደር አቁሞ ነበረ ሙሉ በሙሉ ወደ ትምህርት ገብቶ ነው ያሉት። ባህርዳር አቁሞ ነበረ ሙሉ በሙሉ ወደ ትምህርት ገብቶ ነው ያሉት። ሀያ ሁለቱ ውስጥ ነው የሚቆጠሩት እነኚህ ወይም ደግሞ ሀሮማያ ነበረበት የሆነ ጊዜ አሁን ግን ሙሉ በሙሉ ትምህርት ገብቶ ነው ያሉት። ወደ ቡልቱም እንደም ዘግቶ ነበረ አሁን ትምህርት ላይ ነው ያሉት። ጅማ ተማሪ ተንጠባጥቦበት ነበረ አሁን ትምህርት ወደ ትምህርት ገ እየተቋረጠበት፣ ሌላ ቀን ደግሞ የሚቀጥል አሁን ወለጋና ደንቢደው ሎራ ትንሽ ክስተት ያለብን እነሱም በተቻለ ፍጥነት ፊክስ አርገን ወደ ትምህርት ይመለሳሉ ብለን እናስባለን። ብዙ ተማሪዎች ከሁለቱም ክልሎች ወደ የቤተሰቦቻቸው መመለሳቸው ከዚህ ቀደም መዘገባችን ይታወሳል። ለእነዚህ ተማሪዎች፣ ለወላጆችም ምንድን ነው ማስተላለፍ የምትፈልጉት መልእክትና ዋስትና? አሁን ባለው ሁኔታ በጣም የተጠናከረ የጸጥታ ሁኔታ እንዲኖርና ሰላማዊ መማር ማስተማሩ ሙሉ በሙሉ እንዲመለስ ከፍተኛ የሆነ ጥረት እያደረግነ ስለሆነና ገበላይነትን የማስከበር ስራ በተጠናከረ ሁኔታ እየተጠራ እንደሆነ ተማሪዎቹ የተማሪዎች ቤተሰብም፣ የአካባቢ ማህበረሰብ በጣም በጣም በደንብ ጠንከር ከምን ጊዜውም በላይ ይሄ ነገር ወደ ኋላ እንዳይመለስ ረርቱ ሰላማዊ መማር ማስተማሩን ለማስቀጠል የበኩላቸውን የሚጠበቅባቸው ሚና እንዲወጡ አደራል ማለት ነው ፈልገው የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ከትላንት በስቲያ ለመገናኛ ብዙሀን እንደተናገሩት ባለፉት አስራ አምስት ቀናት ከፍተኛ ግምገማ ከተደረገ በኋላ መቶ ሰባ ያክል ተማሪዎች ላይ ከአንድ ዓመት ከትምህርት መወገድ ቅጣት እስከ ሙሉ በሙሉ ከትምህርት ገበታ እንዲሰናበቱ ተደርጓል ብለዋል። ሁለት መቶ ሰማኒያ የሚደርሱ ተማሪዎች ደግሞ የመጨረሻ ማስጠንቀቂያ እንደተሰጣቸውን ያስታወቁት ከነዚህ እርምጃዎች ውስጥ በቅርብ የአንድ ተማሪ ሕይወት ያለፈበት የድሬዳዋ ዩኒቨርሲቲ በተናጠል በሰጠው ውሳኔ ሁለት ተማሪዎች ሙሉ በሙሉ ከትምህርት ገበታቸው እንዲሰናበቱ፣ ሰባት ተማሪዎች እያንዳንዳቸው ለሦስት ዓመት ከትምህርት ገበታቸው እንዲታገዱ፣ ስምንት ተማሪዎች እያንዳንዳቸው ለሁለት ዓመት ከትምህርት ገበታ እንዲታገዱ፣ እንዲሁም አንድ ተባረው የነበረ በወቅቱ የዩኒቨርሲቲ ተማሪ ያልነበረ ግን በተፈጠረው የጸጥታ ችግር ውስጥ ተሳታፊ መሆኑ ስለተረጋገጠ ዩኒቨርሲቲው ክስ መስርቶ ግለሰቡ በሕግ ተጠያቂ እንዲሆን መወሰኑን በዩኒቨርሲቲው የፌስቡክ ገጽ ላይ ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ፣ ከአዲስ አበባ። ሙክታር ጀማልን ለዘገባው እናመሰግናለን። ባለፉት አስርት ዓመታት የአሜሪካን ዩኒቨርሲቲዎች የዓለም አቀፍ ተማሪዎች መዳረሻ በመሆን ለእውቀት ብልጽግና አስተዋጽኦ አድርገዋል። ከዚህ በተጨማሪ ለአሜሪካን ምጣኔ ሀብት በቢሊዮኖች የሚገመት ዶላር በማምጣትም ገቢ ፈጥረዋል። ይሁንና ከቅርብ ጊዜ ወዲህ የዓለም አቀፍ ተማሪዎች ቁጥር እየቀነሰ መጥቷል። ለምን? የካትሊን ስሬክና ብሮክኒን ቤኔትን ዘገባ ወደ አማረኛ የመለሰችው ኤደን ገረሙ መልስ ይዛለች። ሹርቲ ሴና የአሜሪካን ኮሌጆች ለምን እንደመረጠች ታውቃለች እዚህ ያለው ነጻነት መማር የምንፈልገውን መርጠን እንድንማር ያደርገናል በዛ ላይ እዚህ በመማራችን የምናገኛቸው እድሎች ሰፊ ናቸው እዚህ ኮሎምቢያ ዩኒቨርሲቲ ጠቅላይ ሚኒስትሮች ፕሬዚዳንቶች እና የኖቤል ሎሬቶች ንግግር ሲያደርጉ መካፈል ችለናል አለም አቀፍ ተማሪዎችን የሚማርከው ይሄ ብቻ አይደለም። ዣን ሜንግ ሉ የምትለው አላት። የዩናይትድ ስቴትስ ትምህርቶች አነቃቂ የሆኑ ውይይቶችን ይፈጥራሉ። የአቻ ለአቻ ውይይቶች በክፍል ውስጥ ይካሄዳል። እንግሊዝ ሀገር ግን አብዛኛውን ሰዓት መምህሩ ገለጻ ሲያደርግ ያልፋል። ከአንድ ሚሊዮን በላይ ዓለም አቀፍ ተማሪዎች። ነገር ግን አሜሪካ ውስጥ ትምህርት የመማር ፍላጎት እየቀነሰ ይሆን? ሜሪ ካትሪን ቼስ የትምህርት ባለሙያ ናቸው። ባለፉት ሁለት ዓመታት ተማሪዎች መማር በሚፈልጓቸው ትምህርት ቤቶች ላይ ለውጥ አይተናል። አንዳንድ የውጭ ሀገር ተማሪዎች በዩናይትድ ስቴትስ ኮሌጆችና ዩኒቨርሲቲዎች ዋጋ የተነሳ እየሸሹ ነው። በመንግስት ዩኒቨርስቲዎች ውስጥ እስከ 25 ሺህ ዶላር በዓመት በግል ዩኒቨርሲቲዎች ደግሞ እስከ 70 ሺህ ዶላር ይከፈላል። ይሁንና ዋጋ ብቻ ሳይሆን የዩናይትድ ስቴትስ የተማሪ ቪዛ ማግኘት በራሱም ፈታኝ ነው። አብሄላሽ ፓርሳን አለም አቀፍ ተማሪ ነው። ልጆቻቸውን ወደ ዩናይትድ ስቴትስ ትምህርት ቤቶች መላክ የሚፈልጉና በቪዛ ምክንያት የተዉ ወላጆች አይቻለው። ስደተኞችን በተመለከተ ያለው ሁኔታ ያልተረጋገጠ ነው። ይህ ደግሞ ለመወሰን ትልቁ ነገር ነው። ድቻሌ ጆሴፍም እንዲሁ አለም አቀፍ ተማሪ ናት። The number one struggle with this visa situation is not having stability, security. Yes, if you have visas, one, no, no, one. Salam and nadenin latino. Apilash personal ikat dalat. I think it's the uncertainty that uh, really affects how a lot of students view America as an education. Ndani nasle njabzainu chunta maruçi, American indetmirt med daraja inda sabu yemjadr gachou yetragegget anagar ala monuruno. የአሜሪካን የውጭ ፖሊስና ከተለየ አገራት የሚመጡ ስደተኞችን በተመለከተ የሚደረጉ የሰሉ የፖለቲካ ክርክሮች ይህን ጥርጣሬ ያባብሱታል። ኤስተር ብሪመር ዓለም አቀፍ የመምህራን ማህበር ኤን ኤ ኤፍ ኤስ ኤ ስራ አስፈጻሚ ናት። ስትሮንግ አንቲ ኢሚግራንት ከባድ የሆነ የስደተኞች ጥላቻና ተቀባይነት የማጣት ስሜት የፖለቲካውን አየር ሞልቶታል። እንዲህ የመሰሉ ስሜቶች በአለም አቀፍ ተማሪዎችና ተመራማሪዎች ዘንድ አሉታዊ ስሜትን ይፈጥራሉ። በተመሳሳይ በአሜሪካ ትምህርት ቤቶች ውስጥ ያሉ የጅምላ ተኩሶችና የውጭ አገር ሰዎችን ኢላማ ያደረጉ የወንጀል ጥቃቶች በአለም ላይ የዜና ርዕሶች ናቸው። ውጤቱ ደግሞ አለም አቀፍ ተማሪዎች ከዩናይትድ ስቴትስ ትምህርት ቤቶች እራሳቸውን እንዲያገልሉ ያደርጋል። እንደ ዓለም አቀፍ የትምህርት ተቋም ጥናት መሰረት በዓለም አቀፍ ደረጃ አሜሪካ አሁንም የተማሪዎች ተቀዳሚ ምርጫ ናት። ይሁንና እንደ ካናዳ፣ አውስትራሊያ፣ ኒውዚላንድ ያሉ አገራትም ተወዳጅነትን እያተረፉ ነው። በአሜሪካ የውጭ ጉዳይ መስሪያ ቤት የሚሰሩት ማሪ ሮይስ እንዲህ ይላሉ። ዓለም አቀፍ ተማሪዎች ብዙ አማራጭ እንዳላቸው እናውቃለን። ምንም እንኳን የዋጋው መወደድ እና ሌሎች እክሎች ቢኖሩትም አሁንም ድረስ ግን ዓለም አቀፉ የተማሪዎች ትኩረት አሜሪካ ላይ ነው። ዴቦራ ኩዌሮ ሴናም አለም አቀፍ ተማሪ ናት። እዚህ መሆኔ ብዙ በሮች እንዲከፈቱልኝ ረድቶኛል። ሾርቲ ሴናም እንዲህ ትላለች። የተዋወቅኳቸውን ሰዎችና ያገኘኋቸውን እድሎች በሙሉ ሳስባቸው አሜሪካ፣ አሜሪካዊ ብቻ ሳይሆን ዓለም አቀፋዊ የሆነ ነገርን እንደምትፈጥር ተረድቻለሁ። ዴቦራ ሴና አክላም እድሎቹ ሁሉንም ነገር ይቀይራሉ ነው የምትለው። በውጭ ሀገር ተማሪዎች ላይ የተመሰረቱት የዩናይትድ ስቴትስ ዩኒቨርሲቲዎችም ወደፊትም ይሄ ስሜት ይቀጥላል ብለው ተስፋ ያደርጋሉ። አድማጮቻችን፣ የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። በጋቢና አት ቪኦኤ ኒውስ ዳትካም ካም ብላችሁ አስተያየታችሁን ላኩልን። ኤልያስ ገበየው የዛሬ የስርጭት መሐንዲሳችን ነበር። ሀብታሙ ስዩም ሳስተናግዳችሁ ነበር። ደናም በጠዋት ማለው You in out, You mean the sound, but the want are low i fucking you, so we Radio Sagale America Radio fan